ወዳጆች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ ጋር የሚቀርብላቸው የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ቅዱሱን እግዚአብሔር የጠበቀንን ልዑል ጌታችንን የታደገንን እነሆ ፈጣሪያችንን ከፍ ከፍ እናደርጋለን። ስሙ ለዘላለም የተመሰገነ ይሁን። ባለፍንበት ባገደምንበት፣ ኖ በወጣንና በገባንበት ስፍራ ሁሉ፣ እግሮቻችን በረገጡበት ስፍራ ሁሉ እግዚአብሔር ታድጎናልና፣ እግዚአብሔር ጠብቆናልና፣ እግዚአብሔር ታላቅ ነው። እግዚአብሔር ለልጆቹ ምሕረቱን አስፍቶአል፣ ወገኖቼ ለእኔና ለእናንተ ቸርነቱን አብዝቶአል፣ ወገኖቼ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ ብዙ ማዳኑ፣ ስለ ብዙ ጥበቃው ኦ እግዚአብሔር ይክበር ይመስገን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ ዛሬም የእግዚአብሔርን ቸርነት ፈጽሞ መናገር፣ መመስከር ወደ ኋላ አንልም። እግዚአብሔር በእውነት ከዚህ በላይ ቋንቋ ኖሮን ከዚህ በላይ የምንገልጽበት ሌላ አንደበት ቢኖረንና ስለ እርሱ ታላቅነት ብናወሳ ምንኛ ደስ ባልን። እግዚአብሔር እጅግ እጅግ በሕይወታችን ታላቅ ነገርን አድርጓልና ደስ ይለናል። ዛሬም ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ እግዚአብሔር አምላካችን ከወትሮ በበለጠ ሁኔታ ደግሞ ቃሉን ገላልጦ በጌታ መንፈስ ቅዱስ አስተማሪነት ይናገረናል። ልባችንን በእግዚአብሔር ፊት አፍስሰን ከማዕዱ ለመማር ከማዕዱ ለመመገብ ደግሞ እንቀርባለን። አዎ እግዚአብሔር በእውነት እጅግ ደግፎናልና ደስ ይለናል። እስቲ ጌታችንን በዚህ ዝማሬ እያመለክንና ከፍ ከፍ እያደረግነው አብረን እንቆያለን።

ስላገለገለን እግዚአብሔር ይባርከው። እንጸልይ። ከሞት የታደግከን ከጠላትም መንጋጋ ነጥቀ ያወጣን እግዚአብሔር አባታችን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ስለ ብዙ ጥበቃ እንሆ እኛን እግዚአብሔር አምላካችን ሆይ ስለታደግከን አሁንም ደግሞ በእጅ ውስጥ ስላለን እናመሰግንሃለን። ለጠላት ምኞት አልፈን ስላልተሰጠን እንደ ጠላት ፍላጎትም ደግሞ እነሆ በጉድጓድ ውስጥ ወድቀን ስላልቀረን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ምን እንላለን እግዚአብሔር አምላካችን ሆይ በዚህን ሰዓት ደግሞ በፊትህ እንድንቀርብ በዚህን ሰዓት የቃልህን ማዕድ እንድንመገብ ይህን ሁኔታ ያዘጋጀህልን ይህን ምቹ ሁኔታ እግዚአብሔሮ በቤታችን ቁጭ ብለን ከቤተሰቦቻችን ጋር ከጓደኞቻችን ጋር ወይንም ደግሞ ለብቻችንም ቁጭ ብለን እንድናደምጥ አቤቱ ጌታ ሆይ ይህን ታላቅ በጎነት ስላደረክልን ሁኔታዎችንም ሁሉ ስላመቻችህልን እናመሰግንሃለን። እኔ ባሪያ ጌታ ሆይ አመሰግንሃለሁ። ስለ ወገኖቼ ራዲዮ የሌላቸው ቃልን ለማድመጥ ፈልገው ጎረቤት ሲሄዱ የነበሩ እነሆ ሲዋሱ የነበሩ እነሆ የቃልን ጌታዬ ሆይ ማርነት ጣፍጧቸው እንዴት አድርገን እንሰማለን ከየት እንሰማለን ራዲዮ የለንም ሲሉ የነበሩ ወገኖች ዛሬ የራሳቸው ሬዲዮ ኖሯቸው ሁኔታዎችን ሁሉ አመቻችተ እጃቸውንም ደግሞ በበረከት ሞልተ ራዲዮ ገዝተው ያንተን ቃል ሲያደምጡ ስንሰማ ምስክርነቱንም ከደብዳቤዎቻቸው ስናነብ እጅግ ደስ ይለናል። እግዚአብሔር ሆይ ለማይረባ ነገር እንኳን ገንዘባችን በስንት ቦታ ይባክናል። ያንተን ቃል ለማድመጥ ግን እግዚአብሔር ወይ የሚከለክለን የለም ገንዘባችን ትርፋችን ከሌለን ነገር እንኳን ቃልን ለመስማት ራሳችንን ብንሰዋ እግዚአብሔር ወይ ምንኛ በረከትና መታደል ነው! ይህንን ሁሉ ለወገኖቼ ይህንን በረከት ስላደረግህ እግዚአብሔር አባቴና አምላኬ ወይ፣ መጠማታቸውንና መራባቸውን አይተ የፈለጉትን ነገር ደግሞ ስላዘጋጀህላቸውና ስለ ሰጣቸው አመሰግንሃለሁ። አሁንም ደግሞ እጅህን የሚጠባበቁ አሉ። ሬዲዮ ኬታ አገኛለሁ? እንዴትስ የእግዚአብሔርን ቃል እሰማለሁ? የሚሉ ሊኖሩ ይችላሉ። ለእነዚህም ሁሉ ደግሞ አሁንም ከጸባዖትህ ከበረከትህ እግዚአብሔር ሆይ አንተ እንድትቸራቸው እለምንሃለሁ። ወታደሮችን ለአንተ ክብር ያሰለፍክ ተማሪዎችን ለአንተ ጌትነት ያሰለፍክ እያንዳንዱን ሰው ጌታዬ ሆይ ለአንተ ታላቅነት ያሰለፍክና የመረጥክ የመንግሥተ ሰማያት እጩ ያደረግካቸው አንተ ነህና እጅግ አድርገን እናመሰግንሃለን። አሁንም ጌታዬና አምላኬ ሆይ ለማያልፎ ክብርህ፣ ለማያልፎ መንግሥትህ እግዚአብሔር አባቴና አምላኬ ሆይ አገልጋዮችን እንድትሾማቸው ብዙዎችን እንድትጠራ እንድትቀድሳቸው ወደ አንተ ጸልያለሁ። ይህ ቃልህ ወደ እያንዳንዱ ሰው ገብቶ ልቡን ጌታዬ ሆይ በወንጌል አርሶ ኖ ፍሬ የሚያፈራ እንድታደርግ ለምንሃለሁ። እግዚአብሔር ሆይ የተዘጋውን በር ከፍተህ ለመግባት አንተ ፈቃድን ትጠይቃለህ። ዛሬም ደግሞ ጌታዬ ወይ የእያንዳንዱን ሰው ልብ እንድታንኳኳ በዚህ በራዲዮ ሞገድ አማካይነት የሚተላለፈውን ቃልህን እግዚአብሔር ሆይ በተዘጋው በር ሁሉ ውስጥ አስገብተህ ነሆ እግዚአብሔር ሆይ እንድትናገራቸው ጨለማ ነገራቸውን እንድትገላልጥና የወንጌልህን ብርሃን እንድታበራላቸው ጸልያለሁ። ይህንን ሁሉ ታደርጋል። የሚከለክልህ የሚያስፈራራ ዳርቻም ደግሞ አይከልልህምና እግዚአብሔር ሆይ አንዳች ምንም ነገር የለምና እግዚአብሔር አባቴ ሆይ እጅግ አድርጌ አከብርሃለሁ፣ አመሰግናሃለሁ። ዛሬ ደግሞ ብዙዎችን በቃልህ ስለምትጎበኝ፣ ዛሬ ደግሞ እያንዳንዳችንን በቃልህ እግዚአብሔሮች ስለምዳስስ አመሰግንሃለሁ የወገኖቼን ችግር የወገኖቼን ሸክም ስለምትካፈል አመሰግንሃለሁ። ተርባና ተጠምታ የመጣችውን ነፍስ ለማጥገብና እግዚአብሔር ወይ ለማርካት እምቢተኛ አይደለህም። ስለዚህም ሁሉ ክብር ለስሜ ይሁን። አቤቱ ጌታ ሆይ በዚህች ሰዓት ደግሞ ጌታ መንፈስ ቅዱስን እልከ፣ ተናገረን፣ አስተምረን። ድካማችንን ሁሉ ከእኛ ላይ ስለ ጣልክ ክብር ለስሜ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም። አድማጮች በትላንትናው ክፍለ ጊዜያችን የማቴዎስ ወንጌል ምዕራፍ ስምንትን ትምህርት ማጠናቀቃችን ይታወቃል። በትምህርቱም ውስጥ ሁለት ሰዎች ኢየሱስን ለመከተል ፈቃድ መጠየቃቸው፣ ኢየሱስ የባሕሩን ወጀብ ጸጥ ማድረጉንና ከሁለት ጌርጌሶናውያን አጋንንት ማውጣቱን ተመልክተን ነበር። ዛሬ ደግሞ ምዕራፍ ዘጠኝን ጌታ በረዳን መጠን አብረን እንማራለን። ይህ ምዕራፍ ዋና ሐሳብ ወይም መልእክት ኢየሱስ በገሊላ አገልግሎቱን በመቀጠል ስድስት ተጨማሪ ታምራቶችን መሥራቱን ማቴዎስን መጥራቱንና ፈሪሳውያንን ነቀፋቸው የሚሉትን ሐሳብ መግለጽ ነው። አንድ ጊዜ ልድገምላቸው። የምዕራፍ ዘጠኝ ዋና ሐሳብ ወይም መልእክት ኢየሱስ በገሊላ አገልግሎቱን በመቀጠል ስድስት ተጨማሪ ተአምራቶችን መስራቱን ማቴዎስን መጥራቱንና ፈሪሳውያንን ነቀፋቸው የሚሉትን ሐሳብ መግለጽ ነው። አድማጮቻችን፣ ባለፈው ምዕራፍ ትምህርታችን ንጉሡ ያስተማራቸውን ግብረ ገብነት ለመፈጸምና ለማስፈጸም ብርታትና ኀይል እንዳለው ባደረጋቸው ስድስት ተአምራት አንድ በአንድ ተመልክተናል። ምዕራፍ ዘጠኝ ይህንኑ ሐሳብ ይቀጥላል። የሥጋ ሕመምን እንዲሁም ሰዎችን ካጋንንት ሲፈታ እንመለከታለን። ኢየሱስ ወደ ቅፍርናሆም ተመለሰ። በታንኳም ገብቶ ተሻገረና ቁጥር አንድን ተመልከቱ። ወደ ገዛ ከተማው መጣ። ኢየሱስ ከጌርጌሴኖን አገር ወጣ። በዚያ የሚኖሩትም ሕዝብ ከአገራቸው እንዲወጣ ጠይቀውት ነበርና ከዚያም ወጥቶ ወደ ቅፍርናሆም ተመለሰ። እስቲ ቁጥር ሁለትን ደሞ እንመልከት። እነሆም ባልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን፣ አንተ ልጅ አይዞህ፣ ኀጢአት ተሠረየችልህ አለው። የዚህን ዝርዝር ሁኔታ በማርቆስ ወንጌል እናገኛለን። ይህን ሰው እንዴት በጣራ በኩል እንዳስገቡት ኢየሱስ እንደ ፈወሰውና ኀጢአቱንም ይቅር እንዳለ ማርቆስ ይነግረናል። ፈውስና የኀጢአት ይቅርታ የተያያዙ ናቸው። ቁጥር ሦስት እንደምወረድ በሉና ተመልከቱ። እነሆም ከጻፎቹ አንዳንዱ በልባቸው ይህ ሲሳደባል አሉ። ጻፎቹ ክርስቶስ ይህንን ሽባ ሰው ሊፈውሰው አይችልም ብለው አስበው ነበር። ጌታም የልባቸውን ክፋትና የአእምራቸውን ሐሳብ አውቆ እንዲህ ሲል ይጠየቃቸው፣ ኀጢአት ተሠረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል ብሎ ሲጠይቃቸው በቁጥር አምስት ላይ እንመለከታለን። ጥያቄውን አልመለሱለትም። ቢመልሱ ኖሮ ለእኛ ሁለቱም እኩል ናቸው ማለት ነበረባቸው ነገር ግን በምድር ላይ ኀጢአትን ያስተሰረኝ ዘንድ ለሰው ልጅ ሥልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ አልጋህንም ተሸከምና ወደ ቤት ሂድ አለው። ተነስቶም ወደ ቤቱ ሄደ ይላል። ቁጥር ስድስትና ሰባትን ተመልከቱ። ይህ ሽባ ሰው ተነስቶ መሄዱ ተነሳና ሂድ ያለው ሰው ኀጢአትን ይቅር ማለት የሚችል መሆኑን ያሳያል። እኛ ኀጢአትን ይቅር ማለት አንችልም። ጌታ ኢየሱስ ብቻ ይችላል። ሽባንም ሊፈውስ የሚችል እርሱ ብቻ ነው። ስሙ ለዘላለም ከፍ ከፍ ይበል። ኢየሱስ ማቴዎስን ጠራው ይለናል። ቁጥር ዘጠኝ ላይ ደግሞ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶ ምን አደረገ ይላል? ተከተለው ይላል። ማቴዎስ እንዴት እንደ ተጠራ በዚህ ጥቅስ ብቻ ገልጾ ያልፋል። ሉቃስ እንደሚነግረን ከሆነ ግን ማቴዎስ ለኢየሱስ ክብር ታላቅ የራት ግብዣ አዘጋጀ ይለናል። በሉቃስ ወንጌል ምዕራፍ አምስት ከቁጥር ሀያ ሰባት እስከ ሀያ ዘጠኝ ባለው ክፍል በቁጥር ዘጠኝ ላይ ከተጠቀሰው የሚቀጥለው በዚሁ በራት ግብዣ ላይ የተከናወነ ነው። ማቴዎስ ብዙ ቀራጭና ኀጢአተኛ ጓደኞቹን ወደዚህ ግብዣ ጠራ። ምክንያቱም ጌታ ኢየሱስን እንዲያውቁ ስለ ፈለገ ነው። እስቲ ከቁጥር አስር እስከ አሥራ አንድ ያለውን ደግሞ አንድ ላይ እናንብብ። በቤቱም ማዕድ ተቀምጦ ሳለ፣ እነሆ ብዙ ቀራጮችና ኀጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብሮ ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኀጢአተኞች ጋር አብሮ ስለ ምን ይበላል? አሏቸው። ፈሪሳውያን ከቀራጮችና ከኀጢአተኞች ጋር መብላት ይጸየፉ ነበር። ብዙ አማኞች ዛሬም የዚህ ዐይነት ሐሳብ አላቸው። ኀጢአተኞችን ራት መጋበዝ አይጐዳም፣ ምክንያቱም በወንጌል እነርሱን መድረስ ያስፈልገናልና ከኀጢአተኞች ጋር ግንኙነት ማድረግ አለብን። ቁጥር ዐሥራ ሁለትን እንመልከት ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም አላቸው። ኢየሱስ ታላቁ ሐኪም ነው። የሰውን ዘር ከኀጢአት በሽታ ሊፈውስ መጣ። ይህንን እውነት ታላቅ ግብዣ የምናዘጋጅና ያልዳኑትን የማንጋብዝ ክርስቲያኖች ልብ ልንል ይገባል። ቁጥር አሥራ ሦስት ነገር ግን ሄዳችሁ ምረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኀጢአተኞችን ወደ ንሳ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። በዚህ ስፍራ እንደምናየው ማቴዎስ ከሆሴዕ ምዕራፍ ስድስት ቁጥር ስድስት ይጠቅሳል። ኢየሱስ ኀጢአተኞችን ወደ ንሳ እንጂ ጻድቃንን ልጠራ አልመጣሁምና ሲል ፈሪሳውያንም ሊጨምር ይችላል ምክንያቱም እነርሱም ኀጢአተኞች ናቸውና። እንደ እውነቱ ከሆነ እኛ ሁላችን ወገኖቼ ኀጢአተኞች ነን። ሁሉ ኀጢአትን ሠርተዋልና የእግዚአብሔርም ክብር ጐሏቸዋል ይላል ሐዋርያው ጳውሎስ በሮሜ መልእክቱ በምዕራፍ ሦስት ቁጥር ሀያ ሦስት ላይ። ቁጥር አሥራ አራትን ደግሞ ወረድ ብለን እንመልከት። በዚህ ስፍራ ደግሞ ያረጀ ልብስና ያረጀ አቁማዳ ምሳሌን እንመለከታለን። እናንብበው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው፣ ደቀ መዛሙርት ግን የማይጦሙት ስለ ምንድን ነው አሉት። የዮሐንስ ደቀ መዛሙርት ኢየሱስ የሚሠራውን ያስተውሉ ነበር። እንድርያስና ፊልጶስ በመጀመሪያ የዮሐንስ ደቀ መዛሙርት ነበሩ፣ አሁን ግን የኢየሱስ ደቀ መዛሙርት ሆነዋል። ሌሎች የዮሐንስ ደቀ መዛሙርት እዩ፣ እዚህ ላይ በተለየ ሁኔታ እየተደረገ ያለ ነገር አለ፣ ለምን እንደሆነ ግን አናውቅም ይላሉ። ዮሐንስ የብሉይ ኪዳን ነቢይ ነው። በትንቢተ ሚልክያስ የጌታን መንገድ የሚያዘጋጅ መልእክተኛ እንደሚመጣ በተነገረው መሠረት ከብሉይ ኪዳን ወደ አዲስ ኪዳን አዋጅን በመናገር የገባ ነቢይ ነው። ልብ በሉ ዮሐንስ እኔ እያደረገው ያለሁት የጌታን መንገድ ብቻ ማዘጋጀት ነው። በጥቂት ጊዜ ውስጥ እርሱ ይመጣል አለ። ጌታም ዮሐንስ እንዳለው መጣ። ኢየሱስ ጥያቄያቸውን ሲመልስ ይህ አሰራር እንደ ተቀየረ ይነግራቸዋል። በቁጥር አሥራ አምስት ላይ ይህንን ሐሳብ እናገኛለን። ኢየሱስም እንዲህ አላቸው፦ ሚዜዎችና ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ፤ ይላል። ዛሬ ጾም ለክርስቲያኖች ትልቅ ዋጋ ያለው እንደሆነ ግልጽ ነው። መጾም ያለብን ራሳችንን በእግዚአብሔር ፊት ለመጣልና ምሕረቱን እንዲሁም እርዳታውን ለማግኘት ነው። ይህ ነው ከጾም በስተጀርባ ያለው ሐሳብ። በቁጥር አሥራ ስድስትና አሥራ ሰባት ኢየሱስ ከብሉይ ኪዳን ሕግ ወደ አዲስ ኪዳን ጸጋ የተደረገውን ለውጥ ያብራራል። እንዲህ ይላል፣ ባረጄ ልብስ አዲስ እራፊ የሚያኖር የለም መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጄ አቅሟዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቅሟዳው ይፈነዳል። የወይን ጠጁም ይፈሳል፣ አቅሟዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቅሟዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ጌታችን እንዲህ ማለቱ ነበር፣ ብሉይ ኪዳን ማብቃቱ ነው። በዚህ ኪዳን ሊቀጥል አልመጣም። የመጣው አዲስ ልብስ ሊሰጥ ነው። ይህም አዲስ ልብስ በእርሱ ለሚያምኑ የሚሰጠው የጽድቅ ልብስ ነው። ይህንን አስተውለን ልንረዳ ይገባናል። አድማጮቼ አቅማዳ ከከብት ቆዳ የሚሠራ ነው። በአዲስ አቅማዳ አዲስ ወይን ሲጨመር አቅማዳው ይሰፋል። ነገር ግን አሮጌ አቅማዳ ሊሰፋ የሚችለውን ያህል የሰፋ ስለሆነ አዲስ ወይን ሲጨመርበት ሊፈነዳና ወይኑም ሊፈስ ይችላል። አድማጮቼ ይህንን ሐሳብ እንደ ገና ልብ ብላችሁ ተመልከቱ። ጌታችን አሮጌ ልብስ ልጥፍ አልመጣሁም የመጣሁት ሙሉ ለሙሉ አዲስ የሆነ ልብስ ለመስጠት ነው ማለቱ ነው። ይህ እንግዲህ ስር ነቀል ለውጥ ነው። ዮሐንስ በወንጌሉ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ በማለት በዮሐንስ ምዕራፍ አንድ ቁጥር አሥራ ሰባት ላይ አጠቃሎታል ውድ አድማጮቼ በጨለማ ለምትኖር ሕይወት ብርሃንን የሚሰጥ ወጀቡን ጸጥ አድርጎ ሰላሙን ለልጆቹ የሚያበዛ አሮጌውን ሥርዓት በአዲስ ተክቶ በጸጋውና በምረቱ የሚያመላልሰን ይህ እግዚአብሔር እረ እንዴት ድንቅ ነው ድንቅ ነው ሃሌሉያ No. ከሁለት እስከ ሁለት ሰዓት ተኩል የምታቀርቡት የመጽሐፍ ቅዱስ ትምህርት በራዲዮ በእውነት ሕይወቴን እጅግ ለውጧል። መንፈሳዊ ኮሌጅም ሆኖ አግኝቼዋለሁ። እኔ በእምነቴ በዚህ ትምህርት ብዙ ጠንክሬአለሁ። በፊት ጥያቄ የሆኑብኝ ነገሮች ሁሉ ዛሬ መልስ አግኝተዋል። ስለዚህም ደግሞ እግዚአብሔርን እጅግ አድርጌ አመሰግናለሁ በማለት የበኩሉን አስተያየት የለገሰን ወንድማችን ታረቀኝ ቡራዩ ከጅማ ዞን ጉማ ወረዳ ከቶባ ነው። በጌታ የተወደድክ ወንድማችን ታረቀኝ ቡራዩ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛልህ ይጨመርልህ እያልን እኛም ሰላምታችንን በዚህ በአየር ሞገድ አማካኝነት በራዲዮ እናቀርብልሃለን። እግዚአብሔር በሕይወት መልካም ነገርን በዚህ በራዲዮ ሞገድ በኩል ስላደረገ እነሆ ደግሞ የነበሩህን ጥያቄዎችና እንቆቅልሾችህን ፈቶ ደግሞ መልስ ስላገኘ ለሌሎችም ደግሞ ይህንን የራዲዮ ፕሮግራም እንዲያዳምጡ በማበረታታት ላይ ስላለ ከደብዳቤ ተመልክተን ስላንተ በእውነት እግዚአብሔርን እጅግ አድርገን አመሰገንን። እግዚአብሔር አዎ፣ የሚወስነው የለም፣ የሚገድበው የለም፣ ወሰን ክልል የለውም። እግዚአብሔር በፈጠረው ዓለምና በፈጠረው ፍጡር ውስጥ ደግሞ መስራትን ያውቅበታል። እኛ ብቻ ፈቃደኞች መሆን አለብን። በአንተ ሚወት ይህንን የሠራ እግዚአብሔር ታላቅ ነውና እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ በሦስተኛው ዙር የመጽሐፍ ቅዱስ ጥናት ፕሮግራም የመጀመሪያው ሆኖ ደብዳቤ በመቅረቡ ደግሞ እጅግ ደስ ይለኛል። እግዚአብሔር ጸጋውን እንዲያበዛልህ እየተመኘን የሚቀጥለውን ደብዳቤህን እንጠባበቃለንና አንተ መሆንኩ ጓደኞችህ ጻፉልን በማለት በዚሁ እንሰናበታለን። ሰላም። እስካሁን እንዳየው በእድሜ ዘመኔ ማንም አላገኘው እንዳትልል። Yeah. <committee su> <incarcerated> ያላችሁ ክብራን አድማጮቻችን፣ የዛሬው ትምህርታችን እዚህ ላይ ያበቃል። ስለ ነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በመልእክት ሳጥን ቁጥር አስራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ደግሞ አለው የመልእክት ሳጥን ቁጥር አስራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ዛሬ ፕሮግራሙን እንደ ወትሮ ሁሉ በቴክኒክ የመራልን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስከዚህ ሰዓት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ ደህና ደው